የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ አርብ የካቴት 29 2016 ዓ ም መሰናዶ ጀመረ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ትላንት ሐሙስ ማምሻውን ስቴት ኦፍ ዘ ዩኒየን ተብሎ የሚጠራውና የአሜሪካ ወቅታዊ ሁኔታ መግለጫ ዓመታዊ ንግግር አድርገዋል። ጉዳዩ ዕድሜ ምን ያህል ገፍተዋል ሳይሆን አስተሳሰባችን ምን ያህል ያረጀ ነው የሚለው ላይ ነው። የሰማችኋቸው የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ናቸው። በዚህ ዙሪያ በምሽቱ ዘገባዎች ይኖሩናል። በሌላ የሀገር ውስጥ ዘገባ ደግሞ በቆንዳላ ወረዳ በቀጠለው ግጭት የተነሳ የንጹሐን ዜጎች ሕይወት መጥፋቱ ተገለጸ። በጉዳዩ ላይ ዝርዝር ዘገባ ይኖረናል። ሌሎች የሀገር ውስጥ እንዲሁም ደግሞ የሀገር ዓለም አቀፍ ዘገባዎችንና ዜናዎችን ወደ እናንተ እናደርሳለን። ዓለም አቀፉ የሴቶች ቀንን በተመለከተም ልዩ ልዩ ጥንቅሮችን ይዘናል። ሰላም ጤና ስጥልን። የተከበራቸው አድማጭ ተመልካቾች ዜናዎቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የአርብ ምሽት መሰናዶ በመምራት ኤደን ገረመው አብሬያችሁ እቆያለው። ንጉሱ ታምሬ ደግሞ ስርጭቱን ያቀናብርልናል። ጽሆን ግርማ ዋና አዘጋጇ ናት። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እናልፋለን። በድጋሜ እንደምናመሻችው። ሶማሊያና ቱርክ የነዳጅ ማውጣት ስምምነት ተፈራረሙ። ታጣቂዎች በሰሜን ምዕራብ ናይጄሪያ የሚገኝን አንድ ትምህርት ቤት ወረው 280 ተማሪዎችን አግተው ወሰዱ። እንዲሁም የመናውያን ፍልስጤማውያንን በመደገፍ በሰንዓ ሰልፍ አደረጉ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ሶማሊያና ቱርክ የነዳጅ ዘይትና ጋዝ የማውጣት ስምምነት መፈራረማቸውን የሁለቱም አገራት ባለሥልጣናት አስታውቀዋል። ቱርክ ውስጥ ትናንት የተፈረመው ስምምነት ሁለቱ አገራት በሳይንስ በቴክኖሎጂ እና ንግድ ዘርፍ ያላቸውን ትብብር የሚያጠናክር እንደሆነ የሶማሊያ የፔትሮሊየም እና የማዕድን ሚኒስትር አብድራዛቅ መሐመድ አስታውቀዋል። ሚኒስትሩ በኤክስ ማህበራዊ መድረክ ላይ እንዳስታወቁት ቱርክ በባህርና በመሬት ላይ የነዳጅ ዘይትና ጋዝ ፍለጋ እንዲሁም የማውጣት ሥራ እንደምታከናውን ገልጸዋል። የምርት መከፋፈልን በተመለከተ ዝርዝር ስምምነት ባይፈጽሙም ትናንት የተፈረመው የአስር ዓመት ስምምነት ግን አጠቃላይ ስምምነት እንደሆነ ሚኒስትሩ አስታውቀዋል። የቱርክ ፕሬዚደንት ረሸብ ታይብ ኤርዶዋን ከ13 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2011 ሶማሊያ በረሃብ በተመታችበት ወቅት ጉብኝት ካደረጉ ወዲህ ቱርክ የሶማሊያ ዋና አጋር ሆናለች። ቱርክ የሰብአዊ ድጋፍና የበጀት ድጎማም ስትሰጥ ቆይታለች። ከስድስት ዓመታት በፊት ደግሞ ወታደራዊ ማሰልጠኛ በመገንባት የሶማሊያ ጸጥታ ኃይሎችን ስታሰለጥን ከርማለች። ታጣቂዎች በሰሜን ምዕራብ ናይጄሪያ የሚገኝን አንድ ትምህርት ቤት ወርረው 280 ተማሪዎችን አግተው መውሰዳቸውን መምህራንና የአካባቢው ነዋሪዎች ተናግረዋል። በሰሜን ምዕራብ ናይጄሪያ ለቤዛ የሚፈጸም ጠለፋ የተለመደ ሲሆን ወሮበሎች ትምህርት ቤቶችንና ኮሌጅን ኢላማ እንደሚያደርጉ ታውቋል። ትናንት የተፈጸመው ጠለፋ እስካሁን ከታዩት የከፋ ጠለፋዎች አንዱ እንደሆነ ባለስልጣናት ተናግረዋል። የተማሪዎቹን ትክክለኛ ቁጥር በተመለከተ አሁንም በማጣራት ላይ መሆናቸውን የአካባቢው ባለስልጣናት በመናገር ላይ ናቸው። የናይጀሪያው ፕሬዚደንት ቦላ ቲኑቡ ታጋቾቹን ለማስለቀቅ ጦራቸውን ዛሬ አርብ ልከዋል። ጠላፊዎቹ በትምህርት ቤት በመግባት ወደ ሰማይ ሲተኩሱ የተወሰኑ ተማሪዎችን ይዘው እንዳመለጡ አንድ መምህር ለኤኤፍፒ ዜና ወኪል ተናግረዋል። 287 ተማሪዎች የተጠለፉ መሆኑን መምህሩ ቢናገሩም የአካባቢው ባለሥልጣናት ግን የተማሪዎችን ቁጥር ከመግለጽ ተቆጥበዋል። ባለፈው ሳምንት በሰሜን ናይጄሪያ በአንድ የተፈናቃዮች መጠለያ ጣቢያ በተፈጸመ ጠለፋ 100 የሚሆኑ ሴቶችና ህጻናት በነውጠኞች መወሰዳቸውን ዜና አገልግሎቱ ጨምሮ አስታውሷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሁቲ አማጽያን ደጋፊዎችን ጨምሮ በሺዎች የሚቆጠሩ የመናውያን በጋዛ ከሚገኙ ፍልስጤማውያን ጋር ያላቸውን አንድነት ለመግለጽ ዛሬ በሰንዓ ከፍተኛ ሰልፍ አካሂደዋል። የየመን መዲናን እና ህዝብ ብዛት የሚኖርባቸውን አብዛኛውን የየመን መሬት የተቆጣጠሩት የሁቲ አማጽያን የእስራኤልና ሐማስ ጦርነትን ተከትሎ በቀይ ባህር ላይ የሚመላለሱ መርከቦችን ሲያጠቁ ሰንብተዋል። ጥቃቶቹ እስራኤልን በመቃወምና ለፍልስጤማውያን ያላቸውን ድጋፍ ለመግለጽ የሚፈጸሙ መሆኑን አማጽያኑ ይገልጻሉ። ከትናንት በስቲያ ረቡዕ አማጽያኑ ትሩ ኮንፊደንስ በተሰኘች ደረቅ ጭነት አመላላሽ መርከብ ላይ በሚሳይል ባደረሱ ጥቃት ሶስት የመርከቡ ሰራተኞች መገደላቸውን የመርከቧ ባለቤቶችና ስራ አስኪያጆች አስታውቀዋል። አማጽያኑ በሚያደርሰው ጥቃት ከዓለም 12 በመቶ የሚሆነው የንግድ ሸቀጥ በሚመላለስበት ቀይ ባህርና የስዌዝ ካናል ያለው የመርከቦች ዝውውር ተስተጓጉሏል። መርከቦቹ በአፍሪካ ደቡባዊ ክፍል እንዲዞሩ እና ረጅም ጉዞ እንዲያደርጉ በመገደዳቸው የሸቀጦች ዋጋ እንዳያሻቅብ ተሰግተዋል። የአሜሪካው ፕሬዚደንት ጆ ባይደን የአገሪቱን ወቅታዊ ሁኔታ የሚዳስሰውን አመታዊ የፕሬዚደንቶች ንግግር ስቴት ኦፍ ዩኒየን ትናንት ለጥምር ምክር ቤቱ አድርገዋል። ፕሬዚዳንቱ ከጦርነት እስከ ኢኮኖሚ የሚዳስሰውን ዲ ስቴት ኦፍ ዘ ዩኒየን ንግግራቸውን የጀመሩት በሀገር ውስጥም በውጭም ዲሞክራሲና ነጻነት አደጋ ላይ ወድቀዋል በሚል መልእክት ነው። በውጭ ያለ ያሉትን አደጋ ሲናገሩም የሩሲያው ፕሬዚዳንት ዩክሬንን አያቆሙም፣ ዩክሬን ግን እየጠየቁ ያለውን ትጥቅ ከሰጠናቸው ፑቲንን ያቆማሉ ብለዋል። በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ ብርቱ ወቀሳ የሰነዘሩት ባይደን ፑቲን ያሻቸውን እንዲያደርጉ ያበረታታሉ፣ ይህም ጨርሶ ተቀባይነት የለውም ብለዋል። ለሕዝብ ደህንነት ጥበቃ ግዙፍ ትኩረትና ነዋይ መዋላቸውን ባይደን ተናግረዋል። እርሳቸው ስልጣን ከመያዛቸው በፊት ወንጀል በመላ አገሪቱ በ30 ከመቶ አሻቅቦ እንደነበረ ተናግረዋል። ባለፈው ዓመት ወንጀል በከፍተኛ ሁኔታ መቀነሱንና በአንዳንድ አካባቢዎች እስከ 50 ከመቶ መውረዱንም ገልጸዋል። የእስራኤል እና ፍልስጤምን ጉዳይ በዳሰሱበት ንግግራቸው ባለፉት አምስት ወራት ያየነው ልብ የሚያደማ ነገር ነው። ለእስራኤሎችም፣ ለፍልስጤማውያንም እንዲሁም በዚህ በአሜሪካ ለሚገኙ በርካታ ሰዎች የሚያስያዝን ጉዳይ ነው ብለዋል። አድማጮቻችንና ተመልካቾቻችን የፕሬዚደንት ባይደንን እንዲሁም ሪፐብሊካን ፓርቲን ወክለው ምላሽ የሰጡትን የአላባማ እንደራሴ ኬት ብሪት ንግግር በአቢይ ርዕስ ዘገባችን በሰፊው እናቀርባለን። በመጨረሻም ስዊድን ሰላሳ ሁለተኛው የኔቶ አባል በመሆን የቃል ኪዳን ድርጅቱን ትናንት አሙስ ተቀላቅላለች። ባለሥልጣናት እንደሚሉት ውሳኔው የተሳለጠው ሩሲያ የዩክሬንን በመውረሯ ምክንያት ነው። በተጨማሪም የቃል ኪዳን ድርጅቱ አባል አገራት ከፍተኛ ወታደራዊ ልምምድ በሚያደርጉበት ወቅት የመጣ ውሳኔ መሆኑ ተገልጿል። የስዊድኑ ጠቅላይ ሚኒስትር ኦልፍ ክርስቲሸን ትናንት የአሜሪካው ፕሬዚደንት በኮንግረስ ባደረጉት ስቴት ኦፍ ዘ ዩኒየን ንግግር ላይ በቀዳማዊ እመቤት ጅል ባይደን ተጋባዥነት ተገኝተው ነበር። ከፑቲን ወረራ በፊት ኔቶን ለመቀላቀል የሚሹት ስዊድናውያን ቁጥር ከአንድ ሶስተኛ ያነሱ እንደነበሩ ያስታወሱት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከወረራው በኋላ ግን ሶስት አራተኛ የሚሆነው የስዊድን ሕዝብ የቃል ኪዳን ድርጅቱ መቀላቀልን ደግፈዋል ብለዋል። በሩሲያ ወረራ ምክንያት አውሮፓ ከሁለተኛው ዓለም ጦርነት ወዲህ አስጊ ሁኔታ ውስጥ የገባችበት ሁኔታ እንደተፈጠረ የገለጹት የስዊድኑ ጠቅላይ ሚኒስትር አገራቸው በምድር በአየርና በባህር አስተዋጽኦ በማድረግ የሚችል አቅም እንዳላት ተናግረዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘሌንስኪ ስዊድን ኔቶን የመቀላቀሏን ዜና በደስታ ተቀብለዋል። ክብራትና ክብራን፣ በዚሁ የምሽቱን ዜና እናጠቃልላለን። ለቀሪ ዝግጅቶች ወደ ኤደን መራቸዋሉ። በዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን እንግዲ ወልዴ ነበር። እናመሰግናለን። በ22 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ወደ እናንተ የሚደርሰው የምሽቱ ዝግጅታችን ይቀጥላል። ጽዮን ግርማ ዋና አዘጋጇ፣ አበባዮ ገበያ የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ሲሳይ አሸናፊና ግርማ ደገፋ የምስልና ድምፅ ቅንብሩን የሚከውኑልን ባለሙያዎች፣ እንዲሁም ደግሞ ንጉሱ ታምሬ የድምጽና የምስል መሀንዲሳችን ጋር በመሆን ምሽቱን የማስተናግዳችሁ ኤደን ገረመነኝ። አሁን ለምሽቱ ወደያዝ ነው አብይ ርዕስ እንሻገር። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ትላንት ሐሙስ፣ ዘ ስቴት ኦፍ ዘ ዩኒየን ተብሎ የሚጠራው የአሜሪካ ወቅታዊ ሁኔታ መግለጫ ላይ ንግግር አድርገዋል። ለዩናይትድ ስቴትስ ኮንግረስ የሁለቱም ምክር ቤት አባላቶች ሶስተኛቸው የሆነውን ስቴት ኦፍ ዘ ዩኒየን ንግግራቸው ለጋዛ እርዳታ ለማስገባት እንዲቻል ትልቅ እቅድ ማውጣታቸውን አስታውቀዋል። ለዩክሬን የሩሲያ ጥቃት ለመመከት የሚያስችላት ድጋፍ እንዲሰጣትም ግፊት አድርገዋል። በህዳር ወር በሚካሄደው ፕሬዚዳንታዊ ምርጫ ላይም እንደሚፎካከሯቸው የሚጠበቁትን ዶናልድ ትራምፕን በተመለከተ ለሀገራችን አደጋ ናቸው ሲሉ አስጠንቅቀዋል። ፓትሲ ዊዳስኳራ ፕሬዝዳንታዊ ምርጫው እየተቃረበ ባለበት በአሁኑ ወቅት ትልቅ ትኩረት የሚስበውን ንግግራቸውን የዳሰሳ ሪፖርት ታጠናቅራለች። ቆንጅታዊ እንደሚከተለው ታቅርበዋለች። ብዙዎች ፕሬዝደንቶች በመጀመሪያው የአስተዳደር ዘመናቸው የመጨረሻ ዓመት ላይ በሚያደርጉት የስቴት ኦፍ ዘ ዩኒየን የሀገር ወቅታዊ ሁኔታ መግለጫ ንግግራቸው እንደሚያደርጉት ሁሉ ፕሬዝደንት ባይደንም በትናንቱ ንግግራቸው አንድ አብይ ጉዳይ ላይ አትኩረዋል። አሜሪካውያን መራጮች ተጨማሪ የአራት ዓመት ጊዜ ሊሰጧቸው እንደሚገባ ማሳመን። ስቴት ኦፍ ዩኒን ስትሮንግ ንግ ስትሮንገር አገራችን ጠንካራ መሆኗን የበለጠ እየጠነከረችም በመሄድ ላይ መሆኗን ዛሬ በኩራት ለመናገር እንችላለን። መራጮች ስለ እርሳቸው በእድሜ መግፋት፣ ስለ አእምሮዊ ንቃታቸውም ያላቸውን ስጋትም አንስተዋል። ፕሬዚደንቱ ጉዳዩን ግን በመጪው ፕሬዝደንታዊ ምርጫ በሪፐብሊካን ፓርቲ እጩነት እንደሚፎካከሯቸው የሚጠበቁትን የቀድሞውን ፕሬዚደንት ዶናልድ ትራምፕ ላይ ለማነጣጠር ተጠቅመውበታል። ጉዳዩ ዕድሜ ምን ያህል ገፍተዋል ሳይሆን አስተሳሰባችን ምን ያህል ያረጀ ነው የሚለው ላይ ነው። ጥላቻ፣ ቁጣ፣ በቀል ያረጁ አስተሳሰቦች ናቸው። አሜሪካን ባረጀ ባፍጃ አስተሳሰብ ልንመራት አንችልም። መድረኩ የአገር ሁናቴ መግለጫ እንጂ የምረጡኝ ዘመቻ ንግግርም ባይሆን፣ ባይደን ለመራጮች ግልጽ መልእክት አስተላልፈውበታል። ትራምፕ ለዲሞክራሲ እጅግ ከባድ አደጋ ናቸው በማለት እንደ አውሮፓውያን አቆጣጠር በ2021 ጥር 6 ቀን የቀድሞ ፕሬዚደንት ትረምፕ ደጋፊዎች ባይደን ያሸነፉበትን የምርጫ ውጤት እንዳይረጋ ለማሰረዝ የዩናይትድ ስቴትስ ምክር ቤትን መውረራቸውን ፕሬዚደንቱ አንስተዋል። ማይ ፕሬደሰሰር ኤንድ ሰም ኦፍ ዩ ሂር ሲክ ቱ በሪ ዘ ትሩዝ አባውት ጃንዋሪ ሲክስዝ ከእኔ በፊት የነበሩት ፕሬዚዳንትና አሁን እዚህ ያላችሁት አንዳንዶቻችሁ ስለ ጥር ስድስቱ ጉዳይ ሐቁን ለመቅበር ነው የምትሞክሩት። እሱ አይሆንም። እስራኤል ጋዛ ላይ ወታደራዊ ዘመቻዋን እያፋፋመች ባለችበት በዚህ ወቅት ለፍልስጤማውያን እጅግ አንገብጋቢ የሆነውን ሰብአዊ እርዳታ ለማቅረብ የሚያስችል ከፍተኛ እርምጃ መውሰዳቸውንም ፕሬዚደንት ባይደን አስታውቀዋል። I'm directing the U.S. military to lead an emergency mission to establish a temporary pier in the Mediterranean. የዩናይት ስቴትስ የጦር ኃይል ሜዲትራኒያን ባህር ጋዛ ጠረፍ ላይ ግዙፍ የምግብ የውሃና ጊዜያዊ መጠለያ ጭነቶችን ለመቀበል የሚችል ጊዜያዊ ወደብ የማቋቋምና የማቀናጀቱን አመራር እንዲይዝ ዛሬ ምሽት መመሪያ ይሰጥቻለሁ። ሆኖም አንድም የዩናይት ስቴትስ ወታደር ወደዚያ አይላክም። ይህ እቅዳቸው ምን ያህል ተራማጆቹን ዲሞክራቶች እያረካ እንደሆነ የሚታወቅ ነገር የለም። ፕሬዝደንት ባይደን ለእስራኤልን መደገፋቸውን መቀጠላቸው አረቦችና ሙስሊም አሜሪካውያንን አስቆጥቷል። ትናንት ማታም እሳቸው ንግግራቸውን በሚያሰሙበት ወቅት በብዙ መቶዎች የተቆጠሩ ሰዎች ምክር ቤቱ ደጃፍ ላይ ተቃውሞ ሲያሰሙ ነበር። ሁማኒታሪን አሲስታንስ ካናት ቢ ሰኮንዳሪ ኮንሲደሬሽን ኦር ባርጋኒንግ ቺፕ ለእስራኤል መሪዎች ይህን እላችኋለሁ፣ የሰብአዊ እርዳታው ጉዳይ በሁለተኛ ደረጃነት ሊታይ ወይም መደራደሪያ ሊደረግ አይችልም። የንጹሐንን ሕይወት መጠበቅ ቅድሚያ ትኩረት መሆን አለበት። ለወደፊቱ ደግሞ ላለው ሁኔታ ብቸኛው ተጨባጭ መፍትሔ በሆነው እንደ ሁለት አገሮች በሰላም ጎን ለጎን በትይዩ መኖር ነው ከጊዜ ጋር ባይደን በንግግራቸው እስራኤል ራሷን ከሐማስ ጥቃት የመከላከል መብት አላት ብለዋል። ጊዜያዊ ተኩስ አቁም እንዲደረግ በታጣቂው ቡድን የተያዙ ታጋቾች እንዲለቀቁም ጠይቀዋል። ባልተለመደ መልኩ በእስራኤል ላይ ብርቱ ነቀፌታ የሰነዘሩት ፕሬዚደንቱ ፕሬዚደንቱ ለጋዛ በቂ ሰብአዊ እርዳታ አቅርቦት ማድረስ አለመቻሉ እና ሰላሳ ሺህ የደረሰው የተገደሉ ሰዎች ቁጥር እያበሳጫቸው መሆኑን ገልጸዋል። My message to President Putin, who I've known for a long time, is simple. We will not walk away. ለረጅም ጊዜ ለማውቃቸው ለፕሬዝዳንት ፑቲን ቀላል መልእክት አለኝ ከጀምር ነው ጉዳይ ወደ ኋላ ፈቀቅ አንልም የተወካዮች ምክር ቤት ሪፐብሊካኖች በመወሰኛው ምክር ቤት የጸደቀውን ለዩክሬን ድጋፍ የሚውል የ95 ቢሊዮን ዶላር እርዳታ የያዘውን ህግ እንዳያልፍ ማድረጋቸው የፕሬዚደንቱ የውጭ ፖሊሲ ግቦች ላይ አጥልቷል። ምክር ቤቱ ህጉን እንዲያጸድቅ ተማጽነዋል። ፕሬዚደንቱ የድንበሩን ሁኔታ ስለ ማስተካከል መጨቃጨቅ ወይስ ማስተካከል እንችላለን። እኔ በበኩሌ ለማስተካከል ዝግጁ ነኝ። በመራጮች ዘንድ አይነተኛ ትኩረት የሆነውን የኢሚግሬሽንና የድንበር ጸጥታን የሚመለከተውን ረቂቅ ሕግ እንዲያጸድቁም ፕሬዚደንት ባይደን ጥሪ አቅርበዋል። ሕጉን እንዳያልፍ የሚያሰናክሉት የድንበሩን ጉዳይ የፖለቲካ መጠቀሚያ እያደረጉ ያሉት ሪፐብሊካኖችና ዶናልድ ትራምፕ ናቸው በማለት ወንጅለዋል። and my predecessor are promising to pass a national ban on reproductive freedom. My God, what freedom እዚህ ጉባኤ ውስጥ ያላችሁ አንዳንዶቻችሁና ከኔ በፊት የነበሩት ፕሬዚዳንት የስነ መብቶችን በብሔራዊ ደረጃ ለመገደብ እየዛታችሁ ናችሁ ረስ ለእግዚአብሔር ሌላስ የትኞቹም መብቶች ነው ለመንፈግ የምታስቡት? የሴቶችን ጽንስ የማስወረድ መብትና በተፈጥሯዊ መንገድ በማህፀናቸው ውስጥ መፀነስ ለማይችሉ ሴቶች ከማህፀን ውጪ እንዲፀንሱ የሚያስችለውን ሕክምና የማግኘት መብታቸውን እንደሚያስከብሩ ፕሬዚደንቱ ቃል ገብተዋል። ኢኮኖሚውን በሚመለከትም የአሜሪካ ኢኮኖሚ ዓለምን እያስቀና ነው ያሉት ፕሬዚደንቱ ኮርፖሬሽኖችና ከበርቴዎች ላይ ያነጣጠሩ የኢኮኖሚ እቅዶቻቸውን አስተዋውቀዋል። በብዙ ቢሊዮን ዶላር የሚሰላ ሀብት ያላቸው ከበርቴዎች ለፌዴራሉ መንግሥት የሚከፍሉት ግብር መምህራን፣ የጽዳት ሠራተኞች ወይም ነርሶች ከሚከፍሉት ያነሰ መሆን የለበትም። ለፕሬዝደንት ባይደን የስቴት ኦፍ ደ ዩኒየን ንግግር የሪፐብሊካን ፓርቲውን ምላሽ የሰጡት የአላባማዋ ሴኔተር ኬቲ ብሪት ናቸው። ፕሬዚዳንት ባይደን አልገባቸውም ወይም ያለውን ሁኔታ አያውቁትም ማለት ነው። በእርሳቸው አስተዳደር እኮ የቤተሰቦች የማህበረሰቦችና የሀገራችን ደህንነት ዝቅ ብሏል። አሃዛዊ መረጃዎች እንደሚጠቁሙት ኢኮኖሚው ከተጠበቀው በላይ አድጓል። የዋጋ ንረቱ ጉዳይ ግን አሁንም ለመራጮች አብይ ስጋት መሆኑን ቀጥሏል እና በመጪው ምርጫ ፕሬዝደንቱን ሊጎዳቸው ይችል ይሆናል የተከታተላችሁት የአርብ የካቲት 29 2016 ዓ ም አብይ ርዕስ ዘገባችንን ነበር። የትንታኔ መጽሔት ይቀጥላል። በትላንትናው እለት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከህግ መወሰኛው ምክር ቤት አባላት ፊት ቀርበው የዛሬዋን አሜሪካ ሁኔታ የቀኙበትን በሀገሬው አጠራር ስቴት ኦፍ ዘ ዩኒየን ንግግራቸውን አድርገዋል። ለመሆኑ የሳቸው ንግግር ትኩረት የአሜሪካ አውራ ፓርቲዎች ተብለው በሚጠሩት ዴሞክራቱና ሪፐብሊካኑ ፓርቲ ደጋፊዎችና አባላት በሆኑ ኢትዮ አሜሪካውያን ምዘና ምን ይመስላል? ሀብታሙ ስዩም አጭር ዘገባ አሰናቷል። ትናንት ምሽት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከሕግ መወሰኛው ምክር ቤት አባላት ፊት ቀርበው የዛሬዋን አሜሪካ ሁኔታ የቃኙበትን በሀገሬው አጠራር ስቴት ኦፍ ደ ዩኒየን ንግግር አድርገዋል። ቴክሳስ በሚገኘው የካሌንዝ ኮሌጅ የምጣኔ ሀብት መምህር የሆኑት የፖለቲካ ጉዳዮች ተንታኝ እንዲሁም የተመዘገበው ዲሞክራት የሆኑት ፕሮፌሰር ሙሐመድ አባጀበል ጣሂሮ የባይደን የትናንት ምሽት ንግግር ከእድሜያቸው መግፋት ጋር በተያያዘ ያረበበውን አስተዳደር ነክ ስጋት የመከተ አንገብጋቢ የሀገሪቱን ጉዳዮች የዳሰሰ መሆኑን ያነሳሉ። ይህ ፕሬዚደንት ባይደን ሽማግሌ ናቸው ይረሳሉ፣ ብዙ ነገር የሚባል ወቀሳ ነው ያለባቸው። ትናንትና በስቴት ኦፍ ዘ ዩኒየን ሽምግልና፣ እንግዲህ የነገር ቁጥር ጉዳይ ነው። ሪፐብሊካኖች የሚሉት ሽምግልናው እድሜው ብቻ ሳይሆን እድሜያቸው ሰማንያ አንድ አመት ነው። አሁን ይረሳሉ፣ ፕሬዚደንት መሆን አይችሉም የሚለውን ነገር በደንብ የመለሰ ይመስለኛል። በጣም ኤነርጀቲክ ሆኖ ድሮ የምናውቀው ጆ ባይደን ሴነተር በነበረበት ጊዜ እንደዛ አይነት ኢንቱዚያዝም ጉልበት እና መነሳሳት መነቃቃት ይታይበታል። አንደኛው እሱ ነበር። ሁለተኛው ደግሞ ይሄ የኢሚግሬሽን ጉዳይ ነው፣ ትልቁ ነገር ሌላው እና ያንንም ነካክቶታል በመጠኑ የመለሰ ይመስለኛል። ችግሩ እኔ ብቻ ሳይሆን የናንተም ነው የሚል ነገር ነው። ሪፐብሊካኖችን የሚፈልገውን ነገር ያደረገ ይመስለኛል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል ለመሆን በሜሪላንድ ግዛት የውድድር ዘመቻ የጀመሩት በበርካታ አመታት ከሪፐብሊካኑ ፓርቲ ጋር አብረ የሰሩት አቶ ለባን ስዩም በበኩላቸው የባይደን የትናንት ምሽት ንግግር ከመድረኩ ዓላማ በተቃራኒ ወደ ምርጫ ቀስቀሳነት ያደላ መሆኑን ይጠቅሳሉ። ትናንትና በምንም አይነት የስቴት ኦፍ ዘ ዩኒየን ንግግር አልነበረም። ጆ ባይደን ከኤፍቢአይ ሪፖርት ከወጣ ለክስ ያልበቃበት ምክንያት ፕሬዚደንቱ ፎርጌትፉል ስለሆነ የክላሲፋይድ ዶኪመንቶቹ የት እንዳስቀመጣቸው፣ መቼ እንዳስቀመጣቸው ስለሚረሱ በዛ ምክንያት ክስ አናስቀርብም ከተባለ በኋላ በዴሞክራቶቹም፣ በኢንዲፐንደንቶቹም በጣቅላላ አሜሪካኖቹም ትንሽ ስጋት ስለነበረ ትልቅ ሰውዬ ነው መምራት አይችሉም የሚል አተሳሰብ ስለነበረ ትናንትና ለሱ ለመታገል ብሎ ያረጉት ንግግር ነው ካምፔን ስፒች እንጂ። ትናንትና በምንም አይነት ስቴት ኦፍ ደ ዩኒየን ፎርማቱ ተጠቅሞ የሀገሩ ያለው ዩኒፋይንግ የሆነ ሜሴጅ አላደረጉም ትናንትና። አቶ ለባን ፕሬዚደንት ባይደን ሀገሪቱን እየፈተኑ ያሉ ጉዳዮች ላይ ትኩረት ሰጥተው በንግግራቸው አልዳሰሱም ሲሉም ይከራከራሉ። ሁለት ሜጀር ጉዳዮች አሉ። አንደኛው ኢሚግሬሽን ነው። ሁለተኛው ኢኮኖሚ ነው። በሁለቱም ድረስ ምንም አይነት ኮሜንት አልተሰጠም። በትራምፕ ጊዜ ህግ ምንም ሳያልፍ ነው ቦርደሩ ሴኪውር ተደርጎ የነበረው። አሁን አዲስ ህግ አሳልፉ ለቦርደሩ ሴኪር ለማድረግ የሚል አተሳሰብ ውሃ አይዝም። በኢኮኖሚውም ረገድ ምንም ነገር የተባለ ነገር የለም። ኢንፍሌሽን በየቤቱ ሰው እየጎዳው ነው። ዴይ ቱ ዴይ ያለው ህይወት ነው። ኮስኮ ሄዶ ሰው ስንት እንዳለ ሂሳቡ ያየው ነው። ከአራት አመት በፊት ስንት ነበረ ሂሳቡ፣ እቃ ለመግዛት ኮስኮ ነው የትም ግሮሰሪ ስቶር ሄዶ አሁን ደግሞ ስንት እንዳለ ጋዝ በትራምፕ ጊዜ ስንት ነበር? አሁን ደግሞ ስንት እንዳለ ይሄ ማንም ተራሶ የሚያየው ነገር ነው። አሁን ስሜታዊ ሆነ ምናምን ሳይሆን ሪሊስቲክ ሆነ ካየኸው ስ ቨሪ ዲፊካልት። ከባድ ሁኔታን ያቀሱ። ፕሬዚደንት ባይደን ትናንት ያሰሙት የዛሬዋ አሜሪካን ሁነቶች ዳሳሽ ንግግር በምርጫዋ ዜማ የተደረገ ንግግር እንደመሆኑ ፕሬዚደንቱ ለሁለተኛ ጊዜ የመምረጥ አለመምረጣቸውን ዕድል በአንድም ሆነ በሌላ የመወሰን አቅሙ ከፍ ያለ ነው በሚል የሚከራከሩ አሉ። ከዚህ አንጻር የእሳቸው የትናንት ምሽት ብቃት ተጨማሪ መራጮችን የመሳብ አቅሙ ምን ያህል ነበር ስልንላነሳ ነው ጥያቄ። ፕሮፌሰር ሙሐመድ ይህንም ብለዋል። እንግዲህ አሜሪካንን የፕሬዚደንት ምርጫ ወሳኙ ወግ አጥባቂ ወይንም ደግሞ ተራማጁ እነዚህ ፕሮግሬሲቭ የምንላቸው ሳይሆን መሀል ያለው ሰው ነው። ኢንዲፐንደንት የሚባሉት እዚህ ሀገር እና ምርጫው እየተቃረበ ሲሄድ እንግዲህ ጦርነቱ እነሱን ወደ ራስ የማምጣት ነው እና ፕሬዚደንት ባይደን ትናንትና ባደረገው ንግግር ስልሳ ሁለት ከመቶ ሰው ደስ እንዳለው የሚያሳዩ ፖልስ አሉ። ሌላው ደግሞ እንግዲህ ከስቴት ኦፍ ዩኒየን ቀጥሎ የሚመጣ ሁል ጊዜ ያለ ነገር ነው። ይሄ በተለይ የምርጫ ሰሞን ነው፣ ካምፔን አለ። ፕሬዚደንት ባይደን ዛሬ ፊላደልፊያ ነው ያለው እና ውድድሩ በደንብ የሚጀምረው እንግዲህ ከዚህ ከስቴት ኦፍ ዩኒየኑን ሁልጊዜ ሳይሆን እንግዲህ በየአራት አመት ነው ፕሬዚደንት የሚመረጠው። ሁሌ እንደዚህ አይደለም ግን የምርጫ አመት ስቴት ኦፍ ዘ ዩኒየን ትንሽ የተለየ ነው። ብዙ ሰው የሚሰማውን ኦፖርቹኒቲ ተጠቅሞ መናገር የነበረበትን ነገር የተናገረ ይመስለኛል። የሪፐብሊካኑን ፓርቲ በመወከል የሴኔት እጩ ተወዳዳሪነት ጉዞቸውን የጀመሩት ለባንስዩም በበኩላቸው የትናንት ምሽቱ የባይደን ንግግር መጠነኛ ለውጥ ሊያመጣ እንደሚችል ጠቅሰው የሀገሪቱን ሁነኛ ችግሮች ፈቺ ተግባራት በሌሉበት ሁኔታ ግን የመጪውን ምርጫ ውጤት የመቀየር አቅሙን ይጠራጥራሉ። በእሳቸው እምነት በሀገሪቱ ውስጥ መልካም ለውጥ ለማምጣ ጣት የቀጣዩ ምርጫ ተሳትፎ ትልቅ ሚና አለው። በጆ ባይድን ጊዜ ዓለም በእሳት ውስጥ ያለ ነው የሚመስለው። በየሄድክበት ቦታ ጦርነት አለ በሁሉም አካባቢ ይሄ ውጥረት ደግሞ የአሜሪካ ድክመት ስላለ ስለሆነ ግዴታ ግዴታ ዓለምም ሰላም እንዲሰፍን ከአራት ዓመት በፊት የነበርንበት ሁኔታ እንዲመለስ ምንፈልግ ከሆነ ወጥቶ ህዝቡ ሪፐብሊካን ካንዲዳቶቹ መምረጥ አለበት። ጋስ ፕራይሱ ወደ ታች እንዲል ከፈለገ ሰው ኢንፍሌሽኑ ወደ ታች እንዲል ከፈለገ ሰው ስራ እንደነበርንበት እንዲመለስ ሰው የሚፈልግ ከሆነ ኮሚኒታችን እዚህ ጋር ያለው አስተማሪ የሆነ ይመስላል። የቴክሳሱ የምጣኔ ሀብት ምሁር የተመዘገቡት ዲሞክራት ፕሮፌሰር ሙሐመድ አባጀበል ጣሂሮም ከባይደን የትናንት ንግግር ባሻገር የዜጎች ምርጫ ተሳትፎ ለዩናይትድ ስቴትስ የመጭ ዘመን ሁለንተናዊ አቋም ያለውን ጠቀሜታ ጠቁመዋል። ሁሉም ሰው ኢንተረስት አለው። የአፍሪካ ኮሚኒቲ ያለ አሜሪካ ውስጥ ያለ ልህ እንግዲህ ፕሬዚደንት ትራምፕ ሞስት ላይክሊ የሪፐብሊካኖቹ እጩ ይሆናል። ንግግር ብቻ ሳይሆን እነሱ ለሁሉም ሁሉም ህብረተሰብ ይህንን አጥንተን እኛም ለኛም የሆነውን ሰው እንምረጥ። መምረጥ ፕሪቪሌጅ ስለሆነ ቮት ማድረግ እንዳይረሳ የአፍሪካ ኮሚኒቲ አሜሪካ ውስጥ ያለውን ይሄንን ማስታወስ ፈልግ። ፕሬዚደንት ጆ ባይደን በትናንትናው ዕለት ያሰሙት ንግግር የመጀመሪያው የፕሬዚደንትነት ምዕራፋቸው የመጨረሻ ንግግር ሲሆን ወደ መንበረ ስልጣን ከመጡ ደግሞ ሶስተኛቸው ነው። ከአንድ ሰዓት በተሻገረው ንግግራቸው ሀገራቸውን የሚመለከቱ ኢኮኖሚያዊና ፖለቲካዊ ጉዳዮችን እንዲሁም ዓለም አቀፍ አንድምታ የሚኖራቸውን የአስተዳደራቸውን አቋሞች ማንጸባረቃቸው ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዓለም አቀፉ የሴቶች ቀን በዛሬ ዕለት በመላው ዓለም ታስቦ ውሏል። በጦርነት ዋና ተጠቂዎች ሴቶች እንደሆኑ የተናገሩት የኢትዮጵያ ርዕሰ ብሔር ሳህለ ወርቅ ዘውዴ በሀገሪቱ ያለው የእርስ በእርስ ጦርነት እንዲያበቃ ለሰላም እንስራ ሲሉ ጥሪ አቅርበዋል። ዛሬ በአዲስ አበባ በተከበረው ዓለም አቀፍ የሴቶች ቀን ስነስርዓት ላይ የተናገሩት ፕሬዝዳንቷ የሴቶች እኩልነት ይበልጥ እንዲረጋገጥ አሁንም ትግል ይፈልጋል ሲሉ ተናግረዋል። በበዓሉ አከባበር ላይ የተገኙት የአዲስ አበባ ከንቲባ አዳነች አቤቤ የሴቶችን እኩልነት ለማረጋገጥና ችግሮቻቸውን ለመፍታት ልዩ ልዩ ስራዎች እንደተከናወኑ ጠቅሰው አሁንም ግን ብዙ ክፍተቶች አሉ ሲሉ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። እንደ አውሮፓውያኑ አቆጣጠር በየአመቱ ማርች 8 በዓለም አቀፍ ደረጃ የሚከበረው ዓለም አቀፍ የሴቶች ቀን በሀገር አቀፍ ደረጃ ለ48ኛ ጊዜ ሲከበር በአዲስ አበባ የአድዋ መታሰቢያ ሙዚየም በተዘጋጀ ስነ ስርዓት ላይ የተገኙት የኢፌድሪ ፕሬዚደንት ሳህለ ወርቅ ዘውዴ ሴቶች የምንታገለው ለልዩ መብት ሳይሆን ለእኩል መብት ነው ብለዋል። ርዕሰ ብሔሯ ንግግራቸውን የጀመሩት ከክብረ በዓሉ ጋር በተያያዘ ከ40 ዓመት በፊት የነበረ ትውስታቸውን በመዘከር ነበር። አለም አቀፍ የሴቶች ቀን መከበር ሲጀመር እንግዲህ ስራ ላይ ነበርኩ። በዛ ቀን ከሰዓት በኋላ ሴቱ ሰራተኞች ይፈቀድልናል አዳራሽ ውስጥ ሆነን ቡና አፍልተን እየተጫወትን እንለያይ ነበረ። አንዳንዶቻችን አንዳንዶች አልገባም ይሆናል። እኔ ከተማሪ ማህበር ባክግራውንድ ስለመጣው የሴቶች መብትን ስንነጋገር ስለነበረ ይዤ ነው። ነገር ግን የረባ ብዙ ልንሄድ ባንችልም፣ ባይሆን ለብቻ ደግሞ መነጋገር እንዳለብንም የነቃን የመጣንበት ነው። ከዚያን ጊዜ ጀምሮ ሲካሄዱ በቆዩ የሴቶችን እኩልነት የማረጋገጥ ትግሎች የተመዘገቡ ለውጦች መኖራቸውን ያተቱት ፕሬዚዳንቷ፣ አሁንም ግን ረዥም ርቀት መጓዝ ይጠበቅብናል ብለዋል። እኔ እዚህ መቆሜ የአገሪቱ ፕሬዚዳንት ሆኜ የዚህ ውጤት ነኝ። ከንቲባ ሴቶች መሆን የዚህ ትግል ውጤቶች ነው። በችሮታ የተሰጠ አይደለም፣ አስመስክረን ነው። ግን ገና ነን፣ ብዙ ስራ፣ ብዙ መንገድ የምንጓዝ እንዳለን ለማለት ምሄንን ምለው። ሴቶች በተለይም ስልጣን ይዘው አመራር በመስጠት ደረጃ ካልተሳተፉ የሚጠበቀው ለውጥ እንደማይመጣም አስገንዝበዋል። መሰረታዊ ጉዳይ ብዙ ነገር ስናስተውል ሴቶች የስልጣን ጠረጴዛ ላይ ካልደረሱ ሙሉ ፍትህ፣ ሙሉ ሰላም፣ ሙሉ ዲሞክራሲ አለ ለማለት ያስቸግራል። ስለዚህ ስልጣን በጣም በጣም ቁልፍ ነገር ነው። ስልጣን ላይ ስንደርስ ነው ካለንበት ከፍታ ላይ ችግሮችንም የበለጠ ለማየት ነው የሚችለው። በዚህ ረገድ በአመራር ላይ ያሉ ሴቶችን በስልጠና ማብቃት ከቀድሞም ሲሰሩበት የቆዩት ብሔራዊ ህልማቸው እንደሆነ ገልጸዋል። ሴቶች ካልተማሩ የትም አይደርሱም፣ በመማራችንና በማወቃችን እዚህ ደርሰናል ያሉት ፕሬዚደንት ሳህለ ወርቅ ለዚህ ሁሉ ደግሞ ሰላም አስፈላጊ መሆኑን ተናግረዋል። ዛሬ በሀገራችን ምስጢር አይደለም፣ የሰላም እጦት አለ አንዳንድ ቦታዎች የከፋ የእርስ በርስ ጦርነት ቻሉ ማሹም እንትን ደርሰንበታል። ሰላማዊ መፍትሄ ላይ እሱ ደግሞ ራሱ የቻለ ሂደት ነው። ነገር ግን ሰላም ከሌለ ተጠቂዋ ሴት ነች። የምናገረውም በየቦታው ህጅ ስላየኋቸው ናቸው። ተጠቂ እነሱ ናቸው። የጉዳቱ ዋና ሰለባ እነሱ ናቸው እና ሰቆቃው ምኑ የሴት መልክ ነው ያለው። እሱን አንድ ቦታ ላይ መድረስ አለብን። ሀገራችንን ሰላም እንድናደርግ ነው። መሪ ቃሉም ሰላም ይላል። ተፈናቃዮች ወደ ቀያቸው ይመለሱ፣ ትምህርት ቤቶችም ለተማሪዎች ይለቀቁ ሲሉም ጥሪ አቅርበዋል። ሌላዋ የመድረኩ ተናጋሪ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤም የሴቶችን እኩልነት ለማረጋገጥና ችግሮቻቸውን ለመፍታት ልዩ ልዩ ጥረቶች መደረጋቸውን አውስተው አሁንም ግን ክፍተቶች ይታያሉ ብለዋል። ይህንን ክፍተት ማጥበብ ደግሞ ከማንም በላይ እድሉን አግኝተን ሀገር እየመራ ነው ካለን ሴት የፖለቲካ አመራሮች ይጠበቃል ብዬ አምናለሁ። የበዓል አከባበሩ ተሳታፊዎች የነበሩ ሴቶችም እለቱን በማስመልከት አስተያየታቸውን ለአሜሪካ ድምፅ አጋርተዋል። ከነዚህም አንዷ ወይዘሮ ማርታ ተፈራ፣ አሁንም ወንዶች በሴቶች እኩልነት ማመን ይጠበቅባቸዋል ይላሉ። ሴት ስለሆነን የተሰጠን ጉዳይ ሳይሆን እኩል መሆናችንን ሁሉም ሰው ሊገነዘበው ይችላል። እሱ የሚሰራውን እኔ መስራት እንደምትችል ብዙ የሚቀሩ ነገሮች አሉ። አሁንም በተለይ በአመራር ሰጪነት ላይ በተለያየ ቦታ ብዙ ጊዜ አሁንም በጣም ፈርጥመው በጣም ወጥተው የሚታዩት ወንዶች ናቸው። ይሄ ትክክል አይደለም። ሕሊና አላቀው የተባሉት ሌላዋ አስተያየት ሰጭም የሴቶች የኢኮኖሚ ተጠቃሚነት ሊረጋገጥ እንደሚገባው ገልጸዋል። በወንዶች እኩል ኢኮኖሚውን እኩል መጠቀም አለባቸው። እሱ ደግሞ የሚጀምረው ገና የትምህርት እድል ከማግኘት ከታች ከአስተዳደግ ነው እና እሱ እንዳንድ ፈተና ነው። እሱ መሰራት አለበት። ሴቶችን ከወንዶች እኩል አድርገን አሳድገን የትምህርት እድል እንዲያገኙ ከዛም ደግሞ በኢኮኖሚ ተወዳዳሪ እንዲሆኑ ማድረግ አለበት። ሴቶችን እናብቃ፣ ልማትንና ሰላምን እናረጋግጥ በሚል መሪ ቃል በተከናወነው በዚሁ ዓለም አቀፍ የሴቶች ቀን ክብረ በዓል ላይ ልዩ ልዩ የዓለም አቀፍ ተቋማት ተወካዮችም ተገኝቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። የተከታተላችሁት ዓለም አቀፉን የሴቶች ቀንን በማስመልከት ከተሰናዳው ዘገባ መካከል አንዱን ነበር። ሌሎች ዘገባዎችና ጥንቅሮችም ይኖሩናል። ወሩን በሙሉ መጋቢትን በሙሉ እንግዲህ የተለያዩ ሴት ተኮር ከሴቶች ጋር የተያያዙ እንዲሁም ደግሞ የበቁ ሴቶችን ወደ እናንተ የምናደርስ ይሆናል። ተከታዩን መሰናዶ አስተዋውቃለሁ። በቆንዳላ ወረዳ በቀጠለው ግጭት የንጽሐን ዜጎች ህይወት መጥፋቱ ተገለጸ። በምዕራብ ወለጋ ዞን ቆንዳላ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራ መካከል በቀጠለው ግጭት ቢያንስ አራት ሰዎች እንደተገደሉ ነዋሪዎች አረጋግጠዋል። ግጭቱን አስመልክቶ ከቆንዳላ ወረዳና ከምዕራብ ወለጋ ዞን አስተዳደር ከኦሮሚያ ክልል የአስተዳደርና የጸጥታ ቢሮ እንዲሁም ደግሞ ከፌዴራሉ የኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። እንደተሳካልን ወደ እናንተ የምናቀርብ ይሆናል። መንግስትም ሆነ የኦሮሞ ነጻነት ሰራዊት ከዚህ ቀደም በሰጧቸው ምላሾች ሰላማውያን ሰዎች ኢላማ እንደማያደርጉ በመግለጽ የሚቀ የሚቀርቡባቸውን ክሶች ማስተባበላቸው ይታወሳል ፀሐይ ዳምጠው ዘገባላት። በኦሮሚያ ክልል ምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች ለአሜሪካ ድምፅ እንደገለጹት የሰላማዊያን ሰዎች ጉዳት የደረሰው በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል የቀጠለው ግጭት ረዘም ላለ ጊዜ በቆየበት በወረዳው ሹራ ሊቅጢ ቀበሌ ውስጥ ነው። በቀበሌው ከትናንት በስቲያ እሮቡ የካቲት 27 ቀን 2016 ዓ.ም የተቀሰቀሰው ውጊያ አሁንም አለመቆሙን ነዋሪዎች አመልክተዋል። የሹራ ሊቅጢ ቀበሌ ነዋሪ እንደሆኑ የገለጹትና ለደህንነታቸው ስሉ ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ ከትናንት በስቲያ ውጊያው የሰላማዊ ሰዎችን ሕይወት ማጥፋቱን ተናግረዋል። ባለፈው ረቡዕ በቀበሌው በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ውጊያ ነበር። በውጊያው መካከል የሶስት ሰዎች ሕይወት አልፈዋል። አንዱ በበራሪ ጥይት ነው የተመታው። ሁለቱ ግለሰቦች ግን ውጊያው ጋብ ሲል ለሸኔ ታጣቂዎች መረጃ ሰጥታችኋል በሚል በመከላከያ ኃይል ነው የተመቱት። የተኩስ ልውውጡ እስከ ዛሬም ቀጥለዋል። ዛሬ ጠዋትም አንድ ወጣት ሞቶ ተገኝቷል። እኛ እንደ ነዋሪ ስጋት ውስጥ ነን። በተመሳሳይ ለደህንነት ስጋት ስማቸውን በይፋ እንዳንጠቅስ የጠየቁን ሌላው የቆንዳላ ወረዳ ነዋሪም በምዕራብ ወለጋ ዞን ባሉት ወረዳዎችና የገጠር ቀበሌዎች ውስጥ ካለፈው እሮቡ ጀምሮ በቀጠለ ውጊያ በርካታ ንብረት ወድሟል፣ ብዙ ንጹሐን ዜጎች ጉዳት ደርሶባቸዋል ስሉ ለአሜሪካ ድምፅ አስረድተዋል። በሹራ ልቅት ቀበሌ ደንቀሬ ትምህርት ቤት አካባቢ የመከላከያ ሰራዊትና የኦሮሞ ነፃነት ሰራዊት ውጊያ ላይ ነበሩ። ከጠዋቱ ሦስት ሰዓት እስከ 11 ሰዓት በዋለው ውጊያ ንጹሐን ዜጎች ተገድለዋል። ከብቶችም በመንገድ ላይ ነው የሞቱት። ዕለቱ ገበያ የሚቆምበት ነበርና ወደ ገበያ ሲያቀኑ የነበሩ ሰዎች በፍርሃት ከመንገድ ተመልሰዋል። ገሚሶቹ ደግሞ ባሉበት መቆየትን መርጠዋል። እኛ አሁን ግራ ተጋብትናል። መቼ ነው ሰላም የሚወርድልን? በአካባቢው የተሟላና ዘላቂ ሰላም እንዲወርድ መንግስትና የኦሮሞ ነፃነት ሰራዊት ወዳቋረጡት የሰላም ድርድር እንዲመለሱ ነዋሪዎች ተማጽነዋል። በጉዳዩ ላይ ከቆንዳላ ወረዳ፣ ከምዕራብ ወለጋ ዞን አስተዳደር፣ እንዲሁም ከኦሮሚያ ክልል የአስተዳደርና ጸጥታ ቢሮ እና ከፌዴራል መንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም በአማራ ክልል ተፈጸመ ከተባሉ መሰል ግድያዎች ጋር በተያያዘ በቅርቡ ለአሜሪካ ድምፅ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሴ ቱሉ የኢትዮጵያ የመከላከያ ሰራዊትም ሆነ የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን ዕላማ አያደርጉም ሲሉ መሰል ክሶችን ተከላክለዋል። እርምጃ የሚወሰደውም በተጠናና በተደራጀ ህግ እንዲሁም የሀገሪቱ አሰራሮች በሚፈቅዱበት መሰረት እንደሆነ አስረድተዋል። የኦሮሞ ነጻነት ሰራዊትም በአለም አቀፍ ቃል አቀባዩ አቶ ኦዳ ተርቢ በኩል ሲቪሎችን ዕላማ እንደማያደርግ በተደጋጋሚ ገልጸዋል። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን የሰላም ስምምነት እየገመገመ ባለውና በአፍሪካ ህብረት በሚመራው የአዲስ አበባ ስብሰባ ላይ እየተሳተፉ ያሉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በኦሮሚያና በአማራ ክልሎች የቀጠለው ግጭት በሰላም ውይይት በሚፈታበት ጉዳይ ላይ ከኢትዮጵያ ባለስልጣናት ጋር እንደሚነጋገሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ተነስተው ለደን ምንጣሮ ወደ ህዳሴ ግድብ እያመሩ በነበሩበት ወቅት አማራ ክልል ላይ በፋኖ ታጣቂዎች ታግተዋል የተባሉ 247 ወጣቶች ጉዳይ እንዳሳሰበው በደቡብ ኢትዮጵያ ክልል የጋርዱላ ዞን አስተዳደር ምክር ቤት አስታውቋል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች ወጣቶቹ የቀን ሰራተኞች መሆናቸውን ገልጸው ደህንነታቸው እንዳሳሰባቸውም ተናግረዋል። ወጣቶቹን በጉዟቸው ላይ እንደያዛቸው ያመነው የፋኖ ታጣቂ ቡድን የመከላከያ ሰራዊትና የሚሊሻ አባላት ናቸው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ዝርዝር ዘገባ አለው። ሰኞ የካቲት 18 ቀን 2016 ዓ ምት ከደቡብ ኢትዮጵያ ክልል ተነስተው ለደን ምንጣሮ ስራ በአማራ ክልል አድርገው ሲያመሩ በፋኖ ታጣቂዎች የታገቱት ወጣቶች ከጉልበት ስራ ውጭ ምንም አይነት የተለየ ተልዕኮ እንደሌላቸው የጋርዱላ ዞን አስተዳደር ምክር ቤት ዛሬ በማኅበራዊ ትስስር ገጽ ባወጣው መግለጫ ገልጿል። የቀን ስራ ለመስራት ወደ አካባቢው የሄዱ ወጣቶች እንደ ምርኮኛ ተቆጥሮ መንገላታታቸው የሚያሳዝን ነው፣ ድርጊቱም የሚያሳፍር ነው ብሏል። ምክር ቤቱም የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ ለደን ምንጣሮ ተብለው ከጋርዱላ ዞን ደራሸ ወረዳና ከአለ ዞን የተወሰዱ ወጣቶች ቁጥር 275 መሆናቸውን ከቀናት በፊት ለአሜሪካ ድምፅ ገልጸው የነበረ ሲሆን ዛሬ ቁጥሩ 282 መሆኑን ተናግሯል። እንግዲህ አሁንም የልጆቹን መረጃ በአግባቡ እየተገዳተን ነው ግን የተለየ ነገር የለም። ተመሳሳይ የባለፈው አይነት መረጃ ነው አሉ። አሁንም በፋኖ ቁጥጥር ስር ነው አሉት። ጉዳዩን ለማጣራት በስልክ ያገኘናቸውና ናቸውና የፋኖ የጎጃም ዘመቻ መምሪያ ኃላፊ መሆናቸውን በስልክ የነገሩን መተው ላቃበበ ሰው መሆን ጦራቸው የተጠቀሱትን ወጣቶች በቁጥጥር ስር እንዳዋል አምነዋል። ይሁን እንጂ ወጣቶቹ ለደን ምንጣሮ ሥራ የሚንቀሳቀሱ ሰላማዊ ሰዎች ሳይሆኑ የመከላከያ ሰራዊትና የምልሻ አባላት ናቸው ብለው ነበርም። ነገር ግን ለደህንነታቸው ስለሚሰጉ ስማቸው እንዳንጠቅስ ጠየቁን። የጋርዱል አካባቢ ነዋሪም እነዚህ ወጣቶች ሥራ ፍለጋ የሚሄዱ የቀን ሠራተኞች እንጂ ከመከላከያ ጋር ምንም አይነት ግንኙነት እንደላቸው ገልጿል። ለሥራው ስመለመሉ በዞንና በክልል መንግስታት እውቅና ነው ያሉት አስተያየ ሰጪው። ለዚህም መንግስታቱን ተጠያቂ አድርገዋል። በሰራተኞችና ማይምራዊ ዘርፍ በኩል ማስታወቂያ ተለጥፎ ልጆቹ ተመዘገቡ። ያው አብዛኞቹ ስራ አጥ ወጣቶች ናቸው። ብራ ተብሎ ወደ ስራ ያለም እንሰራለን ብለው ስራ ሲባል ተመዝግበው የሄዱትና ከምንም ጋር ንክኪ የለላቸው የአርሶ አደር የገበሬ ልጆች ናቸው። ይሄ ገበሬ በዝናብ እጦት በድርቅ የተመታ አካባቢ ነው። እና ስራ ሲባል ዛሬ ላይ ወደ ስራ በቃ ብለው ነው ሄዱት እንጂ ምንም ትግልና ጋር ንክኪ የለላቸው። የዞኑ አስተዳዳሪ አቶ ብርሃኑም ታጋሾቹ ከዞኑ ደራሼ ወረዳ ጋቶ፣ አተያ፣ ግራሼ፣ ሺላሌና ከሆልተ ቀበሌያት እንዲሁም ከአለ ዞን የተወጣጡ እድሜያቸውም ከአስራ ስምንት ዓመት በላይ የሆኑ ወጣቶች መሆናቸውን ተናግሯል። ምን ይበላሉ? የአካል ጉዳት ሰብዓዊ መብት የያዘ አካባቢ ማነው? እዛ እንትን የምለው ሰዎች እንዴት ናቸው የምለውን በጣም አሳሳቢ ነው እና እኛ እዚህ ህዝቡን እያረጋጋን ብንሆንም ግን ከአቅማችን በላይ የሆነ ነው ይሄ ነገር ግን በደንብ አልተመራም የሚል እንይታ ከወረዳው ተመልምለው ከተወሰዱ በኋላ ታግተዋል ከተባሉ በመቶዎች ከሚቆጠሩ ወጣቶች ውስጥ የአስራ ስምንት ዓመት ታናሽ ወንድማቸው እንደሚገኝበት ባለፈው ማክሰኞም ለአሜሪካ ድምፅ ያመለከቱት አስታረቀኛ ማርያም በእገታ ላይ ያለው ወንድማቸው ጉዳይ እንዳሳሰባቸው ተናግሯል። ከትናንት በስቲያ ግን በስልክ እንዳነጋገሩትም ነግረውናል። መጀመሪያ ከታሰር ከታሰርንበት ቦታ በምሽት መጡና ቀየሩን፣ ሌላ ቦታ ቀየሩ አሉ። ከዛ ውጭ ባለፈው እንደ መፍትሄ ይሆናል ተብሎ እንዲህ ልብ የሚያረጋጋ ነገርም አልሰማን። ከዛ ውጭ አዲስ ነገር አልሰማን። ልጆቹ የመከላከያ አባል ናቸው ምናምን ስሉ ያዛዝናል። በእርግጥ ልጆች የመከላከያ አባል ናቸው ለማለትም በጣም የሚከብድ ነገር ነው። የአሌ ዞን የአሌ ዙሪያ ወረዳ አስተዳደር የኮሚኒኬሽን ጉዳዮች ባለሙያም አቶ ምንጨ ከታገቱት ውስጥ ሰላሳ ስምንት ወጣቶች የአለ ብሔረሰብ ሰዎች እንደተያዙ ልሉ ተደው ነው። ደብዳቤውን ከለጠፉበት ፎን ላይ ገንጥ ገንጥሉ ያነሱት ማንም ጋር ያነሳ አይታወቅም። አርዱላ ዞን አስተዳዳሪ አቶ ብርሃኑ የኢትዮጵያ ፌዴራል መንግስትና ጉዳዩ የሚመለከታቸው አካላት ሁሉ ወጣቶቹን እንዲያስለቅቁ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም በትግራይ ክልል ከ20 ሺህ በላይ ተማሪዎች ትምህርት ማቋረጣቸውን የክልሉ የትምህርት ቢሮ አስታወቀ። ይህ የተማሪዎቹ አሀዝ በተገባደደው የካቲት ወር ላይ ብቻ መሆኑንም ነው ቢሮው የገለጸው። ሙልጌታ አጽብሀ ዘገባለሁ በትግራይ ክልል ባጋጠመው ረሃብ ከ223 ሺህ በላይ ተማሪዎች ከትምህርት ገበታቸው ሊርቁ እንደሚችሉ ባለፈው ጥር ወር የሰጠውን ጥቆማ ያስታወሰው የክልሉ ትምህርት ቢሮ ከ20 ሺህ በላይ ተማሪዎች ትምህርት እንዳቋረጡ አስታውቋል። ይህም አሃዝ በመገባደድ ላይ ባለው የካቲት ወር ውስጥ ብቻ የተመዘገበ እንደሆነ የቢሮው ምክትል ኃላፊ አቶ ረዳኢ ገብረ እግዚአብሔር ለአሜሪካ ድምፅ ገልጸዋል። በቅርቡ በዚህ ሳምንት ውስጥ እንኳን ከሰበሰብነው መረጃ ብናይ 57 ወረዳዎች ብቻ የቅርቡ መረጃ እንኳን ብናይ ከሀያ ሺህ በላይ ተማሪ ከትምህርት ቤት እንዳቋረጠ መረጃዎች እየመጡ ናቸው። በጉልበት መስራት የሚችል ተማሪ የተወሰነ ተጉዞ ወደ ሆነ ነገር ማምጣት የሚችል ተማሪ ትምህርት ቤት ትቶ ወደ ምግብ ፍለጋ፣ ወደ ስደት፣ ወደ ልመና እየተሰማራ እንደሆነ፣ በእድሜ መስራት የማይችሉ ብቻ ክላስ ውስጥ እየዋሉ በረሃብ እየተገረፉ እየተመለሱ ነው ያሉ መስራት የሚችሉት ግን ያው እግራቸው ወደ አመራቸው ሂደት እየሄዱ ወደ ስደትም እየሄዱ እንደሆነ ተስፋ አስቆራጭ ሁኔታ እንዳለ መረዳት ይቻላል። በተጨማሪም ትምህርት ቤቶች በከፊል እየተዘጉ ናቸው ያሉት አቶ ረዳይ ሰባት ትምህርት ቤቶች በየጭላ አበርገለ ወረዳ በከፊል እንደተዘጉ በአስረጅነት ጠቅሰዋል። ትምህርት ቤቶቹ እስከ ስምንተኛ ክፍል የሚያስተምሩ ሲሆኑ ከአንደኛ እስከ አራተኛ ክፍል ማስተማራቸው እንዲቀጥሉ ሲደረግ ከአምስተኛ እስከ ስምንተኛ ክፍል የሚገኙ ተማሪዎች ግን ለምግብ ፍለጋ በመውጣታቸው ክፍሉ ቤቶቹ እንደተዘጉም አስረድተዋል። የትምህርት ቤቶች ምገባ ካልተጀመረና ለእርዳታ ፈላጊዎች አስቸኳይ የምግብ ድጋፍ ካልተደረገ የሚዘጉ ትምህርት ቤቶች ቁጥር እንደሚጨምር ምክትል ኃላፊው ስጋታቸው ጠቁመዋል። እንዳለ ክላስ ውስጥ ተማሪ የማይገኝበት እድል እየተፈጠረ ነው ያለው ስምንተኛ ክፍል አታገኘውም። ከዚህ በፊትም ከሳምሪ አካባቢ ስምንተኛ ክፍል ስንፈተን ታህሳስ ወር በረሃብ ምክንያት ስምንተኛ ክፍል ፈተና መስጠት ያልቻሉ የተራዘመላቸው ትምህርት ቤቶች አሉ። ከዚህ በፊት የተቋረጠው እርዳታ በአግባቡ መልሰው ወደ ተግባር መግባት የተማሪዎች ምገባ በተለይ ስፔሻል አቴንሽን ተሰጥቶት በየትምህርት ቤቱ ሕይወት የማዳን ስራ ትምህርትም የማስቀጠል ስራ ካልተሰራ ወደ መጋቢት፣ ግንቦት እየተጠጋን ስንሄድ ዞሆል ትምህርት ቤቶች የመዘጋት እድላቸው በጣም ከፍተኛ ነው። አሁን ባለው ሂደት ከቀጠለ በሚቀጥለው ጊዜ ተማሪ ማናገኝበት ጊዜ ይፈጠራል። በዓለም አቀፉ የህጻናት አድን ድርጅት የትግራይ ክልል ዳይሬክተር አቶ አታክልት ገብረ ዮሐንስ በትግራይ ክልል በጥር ወር ላይ የሚያጋጥም ረሃብ የተለመደ አይደለም ይላሉ። ሆኖም ጦርነትና ድርቅ ባሳደሩት ጫና ምርት በሚሰበሰብበት ጊዜ ከፍተኛ የምግብ እጥረት መከሰቱን አስረድተዋል። ረሃቡ በተለይ በህጻናትና እናቶች ላይ ጉልህ ጉዳት ማድረሱንም ገልጸዋል። ህጻናት በሁለት መንገድ ነው የሚጎዱት። አንዱ ያው ረሃቡ ራሱ አለ። ምክንያቱም በቂ የሆነ ሪሶርስ ቤት አይኖርም። ሁለተኛ ደግሞ ትምህርት የማቋረጥ እድል ሊያጋጥማቸው ይችላል። ስለዚህ ይሄ ስኩል ፊዲንግ ፕሮግራም የሚባለው ነገር ለእነዚህ ቢያንስ ቢያንስ ተማሪዎቹ እንዲማሩ ለማድረግ አንዱ ትልቅ መካኒዝም ይሆናል ብዬ ነው የማስበው። በክልሉ በመጠለያ ማዕከላት ከሚገኙ አንድ ሚሊዮን ሰዎች ሀያ በመቶ የሚሆኑ ህጻናት ለምግብ እጥረት መጋለጣቸውን አቶ አታክልታ አመልክተዋል። በተፈናቃይ ማዕከላት የሚገኙ ተማሪዎችን ተቋማቸው ምግብ በማቅረብ እንደሚያግዝ የዓለም አቀፉ የህጻናት አድን ድርጅት የትግራይ ክልል ዳይሬክተር ገልጸዋል። ሌሎች ረጂ ተቋማትም በክልሉ ማቅረብ የጀመሩት አስቸኳይ የምግብ እርዳታ እንዲያጠናክሩ ጥሪ አቅርበዋል። ይህም አርሶ አደሩ ምርቱን መሰብሰብ እስከሚችልበት ቀጣይ አመት ድረስ በተቀናጀ መልኩ መቅረብ እንደሚገባው አስገንዝበዋል። ለአሜሪካ ድምፅ ሙልጌታ አጽብሃም፣ መቐለ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዷችን ነው። በመቀጠል ደግሞ የምናስተዋውቃችሁ አንድ በሴቶች ላይ የሚሰራ ተቋምን ነው። ወደዚያው እናልፋለን። በቤኒሻንጉል ጉምዝ ከ20 ዓመት በፊት ህጋዊ እውቅና አግኝቶ የተመሰረተው ምዥዥጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉ ሴት እውቀት እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ ሁለት ዓመታት ያለፉት ወይዘሪት ትርሃስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤኒሻንጉል ጉሙዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምዥዥጎ ሎካን የንጋት ብርሃንን መስረታለች የተቋሙ ስራ አስኪያጅ ህድሪ ወርቁ፣ አለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን አለማስታወስ አይቻልም ትላለች። እንግዲህ ምዥዥጎ ሎካ የሴቶች ልማት ማህበር ምዥዥጎ ማለት የጉምዘኛ ቃል ነው። የተመሰረተው እንደ ኢሮፒያን አቆጣጠር በሁለት ሺህ ሁለት ነው። የተመሰረተውም በአንዲት ወይዘሪት ትርሃስ በምትባል ሴት በቤንሻንጉል ጉምስ በአጋጣሚ ከኤርትራ ወደ ኢትዮጵያ መጣ። ወደ አዲስ አበባ መጣ። የውጭ ጉዞ ነበራት እና ያን ፕሮሰስ እያደረገች በዛን ሰዓት ፕሮሰሱ እስኪያልቅ ወደ ቤንሻንጉል ጉምዝ ፓዊ ወረዳ ሳሊኒ ፕሮጀክት ነበረ። በአጋጣሚ ይዛ ለስራ መጣች። ስራዋን ጨርሳ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ፣ አንድ መንደር ውስጥ በመንገድ እያለፈች አንድ ራሷን ያጠፋች እናት አየች። እና የአካባቢውን ሴቶች ያለቅሳሉ ስትጠይቅ ለስድስት ጊዜ ልጅ ሞቶባት በመውለድ ለስድስት ጊዜ ልጅ ሞቶባት እኔ አረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት እዛው ላይ ወዲያውኑ ወሰነች። የራሴን ህይወት ትቼ የዚህን ማህበረሰብ ህይወት ማገልገል አለብኝ፣ የውጭ ጉዞዬንም እሰርዛለሁ፣ ትምህርት ምንም አይነት የኔ የምለው ነገር አይኖርም፣ ይህንን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር፣ ወፍጮ መትከል በአካባቢያቸው የተለያዩ ድጋፎችን ስታደርግ የአካባቢው ማህበረሰብ ላይ ተቀባይነት አገኘች። እና ምን ፈልገሽ ነው ከኛ ይህን የምታደርጊው የሚል ጥያቄ የተነሳ ቤት ወልዳችሁ ማየት ነው የምፈልገው የሚል ሀሳብ ስትሰጣቸው፣ እነሱም የጎሳ መሪ ሚስት በአጋጣሚ ነፍሰጡር ነበረች፣ ቤት ወለደች። ከዛ በኋላ የትርሃስ አምላክ ደግሞ አይፈራም ብለው በአካባቢያቸው አወጁ። ማስተማር ጀመሩ እና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ፣ የወር አበባ በሚሆኑ ጊዜ ከቤት ውስጥ ይወጣሉ ይገለላሉ እና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያ እና ወደ ሆስፒታል እየሄዱ እንዲወልዱ ማድረግ በማድረግ ነው ስራዋን የጀመረችው። ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ። ምሽሽጓ ሎካ ለአካባቢው ማህበረሰብ ወፍጭ ቤቶችንና ወደ 12 የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የሕጻናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የሕክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከ መገንባት ደርሷል። እንግዲህ ምሽሽጓ ሎካ በዋናነት የሚሰራው ሴቶችና ሕጻናት ላይ ነው የሚሰራው በተለይ ደግሞ ሴቶች ላይ የሚደርሱ ፆታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት መከላከል፣ በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ በማስ ኤጁኬሽን እንደዚህ በባጃጅ ሞንታር ውጭ ነው በማስተማር በመኪናዎች እየተዘዋወሩ ማስተማር፣ የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል። ለማህበረሰቡም ለአመራሩም በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት ሴት አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር ውመን የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ። እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና፣ የህግ፣ የስነ ልቦና እና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ ለሚኖሩ ሴቶች የሙያ ስልጠና በመስጠት መልሷ እንደሚያቋቋምና እንዲሁም በገጠር ነዋሪ ለሆኑ በፊስቱላ እና ለሌሎች ከወሊድ ጋር ተያይዘው የሚመጡ ጉዳቶችና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች። ፊስቱላውን እየቀነሰ መጥቷል ቁጥሩ። የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም ዓመት የሚኖሩት ችግር ነው እና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በማምጣት ሕክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ስራ እንሰራለን። ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ትራስ በሕይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ አስራ ሁለት ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎቱን ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ። የዛሬ አስር ዓመት ገደማ የዘጠኝ ዓመት ልጅ ሳለች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቅ በማለት ቀይራ ነው። ማዕከሉ ለመጀመሪያ ጊዜ ፊደል የቀመሰችበት ሕክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት እንዲሁም ፍትህ እስክታገኝ ድረስ የታገለላት መሆኑን ትገልጻለች። ከጎንደር ከእናቴ ጋር እየኖርኩ እያለ የእናቴ እህት አክስቴ ወደ ጃዊ ዘይመጣች ስራ ለመሰራት ምናምን ሰባት ዓመት ሁለት ዓመት እንደዛ ቆይቼ እንደገና ስራ ለመስራት ወደ ቤኒሻንጉል መጣ። ከዛ ቤኒሻንጉል መጥቼ ስራ እየሰሩ የሆነ ከሪት ነበር የምንዘረ ያለ የአክስቴ ባል ትቶኝ ሄደ። ብቻዬን ማለት ወደ ያ ሲሄድ እኔ ያ ገበሬዋ ከገበሬው ጋር ሲሄድ ሲያፈረሰ ነበረ። በቃ ነገርኩኝ ለማክስቴ ባዛንዛ ሲሆን ተባረረ። ሰራተኛ ሲያባረረው ደግሞ እንደገና ያው ብር ስላልተቀበለ ያን ለመክሰስ እንደገና እንደገና ፖሊስ ዞ መጠራቱ ልዩ ማለት ፈለጋላቸው ብሎ እንደገና ቶታችንም ፖሊስ ወሰደ ወደ ወደ ወደዚህ ባንቦ ሁለት ስግስት ነጠሽ አካባቢ ነው የገባሁት፣ እና ያው እንደ ገባሁ መጀመሪያ ህክምና ነጥ ያደረጉልኝ ህክምና ያደረጉልኝ እነዚህ ጎኝ ሁላ ህክምና ያደረገልኝ። ከዛ በኋላ ደግሞ ፍርድን እንደገና ደግሞ እንዲሰጠኝ ያደረጉኝ መስዋቸው ሰጠኝ። ያገኘሁት በነሱ ነው። ከዛ በኋላ ደግሞ ትምህርት ነው ገገቡኝ አንደኛ ጥልሀ ብዬ ማለት ነው። እንደነገ አላውቅም ነበር መጣቷ። በአሁን ሰዓት የአስረኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምዥዥጓ ለውኳን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች።

የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በምጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምዥዥጓ ሎካ ከቤንሻንጉል ጉምዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል። የአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን እየተጠናቀቀ ነው። ከመሰናበታችን በፊት ትምህርት ቤቶችንም ከመገንባት አኳያ የትራሀስን ሀሳብ የነበረው ሴት ልጅ ከአካባቢው ርቃ ስ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በየዓመቱ በዚህ ቀን ዓለም አቀፉ ማህበረሰብ የሴቶችን ቀን ለማክበር በአንድነት ይሰበሰባል። ይህም በተለያዩ ሀገራት ሴቶች በታሪክ እውን ያደረጓቸውን ክንውኖች ለማክበርና ለማወደስ ብሎም ሴቶች ወደፊት እንዳይራመዱ የሚያደርጉ ለምሳሌም ያህል እንደ አግላይ የሥርዓተ ጾታ ልማዶች፣ ጾታ ለይተው የሚፈጸሙ አድሏዊነት የጎላባቸው አሰራሮች፣ የሥነ ተዋልዶ ጤናን የሚመለከቱ በተለይም በሴቶች ላይ የሚጣሉ ገደቦች፣ ጾታን መሠረት ያደረጉ ጥቃቶችና እንዲሁም ሴቶች በማህበረሰብ ውስጥ ሙሉ ተሳትፎ እንዳይኖራቸው የሚያደርጉ እንቅፋቶችን በመሳሰሉ ጉዳዮች ላይ ትኩረት እንዲደረግ እድል ይሰጣል ሲል ይንደረደራል። የዘንድሮን የዓለም የሴቶች ቀን በማስመልከት የወጣው የዕለቱ ርዕሰ አንቀጽ በዚህ ረገድ ለአስርተ ዓመታት ሁነኛ የሚሰኙ እድገቶች ቢዘገቡም በዓለም ዙሪያ ዛሬም እጅግ በበዙ ቦታዎች የሴቶች ልጆች መብቶች የጥቃት ኢላማ ከመሆን አልዳኑም ሲሉ ፕሬዚዳንት ጆ ባይደን የተናገሩትን ያወሳው ርዕሰ አንቀጽ አፍጋኒስታን ውስጥ ታሊባን ሴቶችና ታዳጊ ሴቶች ልጆች ትምህርታቸውን እንዳይከታተሉ እንዲሁም የሥራ ዕድል እንዳያገኙ የሚያደርግበትን አሰራር እናያለን። በኢራን አገዛዙ በድፍረት ለነጻነታቸው የቆሙ ሴቶችን ድምፅ በኃይል በማፈን አሰቃቂ በደሎችን እየፈጸመ ያለበትን ሁኔታም እንመለከታለን። በተመሳሳይም አስከፊና ኢፍትሐዊ ወረራ በዩክሬን ላይ የፈጸመችው ሩሲያ አስገድዶ መድፈርን የመሳሰሉ በፆታ ላይ የሚፈጸሙ በደሎችን እንደ ውጊያ ስልት መጠቀምን ጨምሮ ስፍር ቁጥር የሌላቸው ሴቶች ለመላው ዩክሬናውያን የሰብአዊ መብት መከበርና መሠረታዊ ነጻነቶች መጠበቅ በጀግንነት እያካሄዱ ያሉትንም ትግል እናያለን። ባለፉት 25 ዓመታት ውስጥ ሴቶች በርካታ ወጥኖች አፍርተው ለማየት በቅተዋል፣ ያለው የዕለቱ ርዕሰ አንቀጽ ከነኚህም ውስጥ በፆታ እኩልነት መከበር ጎራ የተዘገቡ መሻሻሎች፣ የፖለቲካ ውክልና ማግኘት፣ የእናቶች ሞት ቁጥር መቀነስና በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የተደረጉ የሕግ ማሻሻዮች እንደሚገኙባቸው አመልክቷል። ይሁን እንጂ ሴቶች በበርካታ አገሮች ውስጥ አሁንም የፋይናንስ አገልግሎት ለማግኘት የባንክና የብድር አገልግሎት እንዲሁም በውርስ ተጠቃሚ ለመሆን፣ የንግድ ሥራ ለመጀመር፣ ከፍተኛ ትምህርት ለመከታተል አሊያም ከቤት ውጭ የሚሰሩ ሥራዎችን የመሥራት ዕድል መነፈግን ጨምሮ ብርቱ እንቅፋቶች ይገጥሟቸዋል። ከወንዶች ይበልጥም ተጽዕኖ በሚያደርጉባቸው ጉዳዮች ላይ ከውሳኔ አሰጣጥ ሂደቶች እንዲገለሉ ተደርገዋል ሲል ተችቷል። ሴቶችና ታዳጊ ሴቶች ልጆች ዕድል እንዲያገኙ ማስቻል የሁሉንም ደህንነት መረጋጋትና ብልጽግናን ከማሳካት የሚቆጠር ነው ሲሉ ባይደን የተናገሩትን ያወሳው ርዕስ አንቀጽ ገሚሱ የዓለም ሕዝብ ወደ ኋላ በቀረበት የትኞቹንም ግዙፍ ዓለም አቀፍ ፈተናዎች መፍታት እንደማንችል አሳምረን እናውቃለን። ስለዚህ ዛሬ በዓለም ዙሪያ ያሉ የሴቶችና የሴቶች ልጆችን ስኬቶች እንዲሁም አስተዋጽኦች ስናወድስና ስናከብር ሁሉም ያለውን የመጨረሻ የስኬት አቅም እውን ያደርግ ዘንድ ያለንን ቁርጠኝነት እያረጋገጥ ነው ያሉበትን አስታውሷል። ሴቶች ባላቸው አቅም ደረጃ ገና ጥቅም ላይ ካልዋሉ የሀገር ቅርሶች ውስጥ ናቸው። በመሆኑም ማንኛውም መበልጸግ፣ ማደግ የሚመኝ ማህበረሰብ ሴቶቹን ለፍሬ ማብቃትና ወንዶች ያሏቸውን መብቶች እነርሱም እንዲኖራቸው ለማድረግ መስራት መጀመር አለበት። በዛሬው የዓለም የሴቶች ቀንም የሴቶች መብት ጥያቄዎች የሰብአዊ መብት ጥያቄዎች መሆናቸውን እንገነዘባለን። ሴቶችን እናከብራለን። እናም ሴቶች የመብታቸው ተጠቃሚ እንዳይሆኑ ከማድረግ ወይም ሴቶችን ከማግለል ይልቅ ተገቢ ክብር እንዲቸራቸውና ሙሉ አቅማቸውንም እውን የሚያደርጉበት ስፍራ እንዲያገኙ ለማድረግ ቃላችንን እናድሳለን ሲሉ ባይደን የተናገሩትን ጠቅሶ የዕለት ሩስ አንቀጽ ሐተታውን ደምድመዋል።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 የተከበራችሁ አድማጭ ተመልካቾቻችን የአርብ ምሽት የካቲት 29 2016 ዓም መሰናዶና ጥንቅር መሰናዱና ተጠናቋል እንኳን በድጋሚ እንኳን ለዓለም አቀፉ የሴቶች ቀን አደረሳችሁ ልንል እንወዳለን ኤደን ገረሙ የምሽቱን ዝግጅት በመምራት ጽዮን ግርማ በዋና አዘጋጅነት ንጉሱ ታምሬ ደግሞ ስርጭቱን በማቀናበር አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሲ አሸናፊና ግርማ ደገፋ የምስልና ድምፅ ቅንብሩን በመከወን አብረናችሁን ነበርን እናንተም አብራችሁን ስለሆናችሁ እና ساقنا اللن بنا قومش تنكناه <applause>